የኢጣሊያ መንግስትና ካቶሊካዊት ቤተ ክርስቲያኒቱ በጋራ በመሆን አፍሪካውያን ስደተኞች ወደ ሀገሪቱ የሚገቡበትን መንገድ የሚያመቻች አዲስ ዘዴ ለመፍጠር እየተሰባሰቡ ናቸው። በዚህ ሰብአዊ መተላለፊያ ባሉት እቅድ መሰረት ኢትዮጵያ መጠለያ ካምፕ ውስጥ የሚኖሩ ከኤርትራ፣ ከሶማሊያና ከደቡብ ሱዳን የሆኑ ወደ አምስት መቶ ስደተኞች ወደ ኢጣሊያ የሚዘዋወሩበትን መንገድ እያመቻቹ ናቸው ተብሏል። ሮም የምትገኘው ዘጋቢ ጆሴፊን መኬና ለአፍሪካ ክፍል ባልደረባ ለኪም ሌዊስ እንደገለጸችው ሂደቱ እስከ ሁለት አመት ድረስ እንደሚራዘም ታውቋል። ኪም ከጆሴፊን ጋር ያካሄደችውን አጠር ያለ ቃለ ምልልስ አዲሱ አበበ ያቀርባል። የኢጣሊያ መንግስት ከካቶሊክ ቤተ ክርስቲያንና ካሪታስ ከሚባለው የካቶሊክ በጎ አድራጎት ድርጅት ጋር በመተባበር ነው ኢትዮጵያ መጠለያ ካምፕ ውስጥ የሚገኙትን አምስት መቶ ስደተኞች ወደ ኢጣሊያ የሚሸጋገሩበትን ኮሪዶር ለመፍጠር ያቀደው። ስደተኞቹ ከኤርትራ፣ ከሶማሊያ እና ከደቡብ ሱዳን መሆናቸውንም የሮማ ዘጋቢ ጆሴፊን ገልጣለች። ጆሴፊን እንደገለጠችው እነዚሁ የረድኤት ድርጅቶች ከመንግሥት ጋር በመተባበር ከዚህ ቀደም ሶርያውያን ስደተኞችን እንዳወጡ የሚታወስ ሲሆን ይህ አሁን አፍሪቃውያን ስደተኞቹን የማውጣት እቅድ ግን ለመጀመሪያ ጊዜ የሚካሄድ ነው። አፍሪቃውያን ስደተኞቹን ከኢትዮጵያ በማውጣቱ ሂደት የኢትዮጵያ መንግሥት ያለውን አስተያየት የአፍሪቃ ክፍሏ ኪም ጠይቃ፣ ጆሴፊን ከሮማ ይህን መልሳለች። ጆሴፍን እንደገለጠችው የኢትዮጵያዋ ምክትል ውጭ ጉዳይ ሚኒስትር መሰረት ዘመነ ከኢጣሊያ የልዑካን ቡድን ጋር ተገናኝተው ለጉዳት የተጋለጡ እነዚህን ስደተኞች የማውጣቱ ጥረት የሚያስመሰግን መሆኑን በመግለጥ ድጋፋቸውን ሰጥተዋል። ኢጣሊያም ስደተኞቹን የመርዳቷ ውሳኔ እጅግ ጠቃሚና የሚያስደስት እንደሆነ ነው ሚኒስትሯ ያስረዱት። በአሁኑ ወቅት የኢጣሊያው የልኡካን ቡድን ትግራይ ውስጥ ከኤርትራ አዋሳኝ ድንበር ላይ ባሉት መጠለያ ጣቢያዎች የመጀመሪያውን ቅኝት እያካሄደ ሲሆን ይህንንም ጉዞ ያመቻቸው ጋንዴ የተሰኘው መንግስታዊ ያልሆነ የአካባቢው የሰብአዊ እርዳታ ድርጅት ነው። ኪም በዚያ ውይይቷ የሊቢያ አሳ አጥማጆች አስከሬን ማግኘታቸው ተዘግቦ ነበርና ስለ ሁኔታው እንድታስረዳት ላነሳችላት ጥያቄ ጆሴፊን ከሮም ስትመልስ አዎ፣ አራት ሴቶች የሚገኙበት በጠቅላላው የሀያ ስምንት ስደተኞች አስከሬን እንደተገኘ መነሻውም የስደተኞቹ ጀልባ በመሰበሯ ባህር ውስጥ በመስጠማቸው እንደሆነና የሟቾች አስከሬንም እዚያው ሊቢያ ውስጥ በሚገኘው የሕገ ወጥ ስደተኞች መካነ መቃብር እንደተፈጸመ ተናግራለች።